Voice of America. የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት እነ ማስረሻ ሰጢ በሚለው መዝገብ በተከሰሱ 38 ሰዎች ላይ የአቃቢ ሕግ ምስክሮችን ቃል መስማት ጀምረዋል። ባለፈው ዓመት መጨረሻ ላይ በቅሊንጦ ማረሚያ ቤት ተፈጸመ የተባለውን ቃጠሎና ግድያ ይመሰክራሉ ብሎ አቃቢ ሕግ ተናግሯል። የአዲስ አበባው ዘጋቢያችን መለስካቸው አመሀኔ ላከው። የፌዴራሉ ጠቅላይ አቃቤ በዚህ ዓመት መጀመሪያ ላይ ለፌዴራል ከፍተኛ ፍርድ ቤት ባስገባው ክስ እንዳመለከተው ተከሳሾቹ በቃልቲ ማረሚያ ቤት ባስነሱት የእሳት ቃጠሎ በአሰቃቂ ሁኔታ 23 ታራሚዎች ህይወታቸው እንዳለፈ እንዲሁም በማረሚያ ቤቱ 15 ሚሊዮን ብር የሚገመት ንብረት እንዲወድም ያደረጉ መሆናቸውን በመግለጽ ያቀረበውን ክስ ያስረዳሉ ያላቸው ምስክሮች ማሰማት ጀምረዋል በዚህ መሠረት ከትናንት ጀምሮ ምስክሮቹ ቃላቸውን ለፍርድ ቤት እየሰጡ ይገኛሉ። በትናንትና ዕለት ከተከሳሾቹ አንዱ በሆኑት በዶክተር ፍቅሩ ማሩ እንደመሰክሩት ከሆነ አደጋው ከመድረሱ በፊት በቂሊንጦ ማረሚያ ቤት ከነበሩ ታራሚዎች የተወሰኑት የቴኳንዶ ስፖርትን ይለማመዱ እንደነበረ እና ዶክተር ፍቅሩ ማሩም የአበረታቷቸው እንደነበሩ መስክረዋል። ምስክሮቹ የመስቀለኛ ጥያቄ ቀርቦላቸው መልስ ሰጥተዋል። የፌዴራሉ አቃቤ ሕግ ምስክሮች በሰላሳ ስምንቱ ከሳሾች ላይ በሚቀጥሉት ቀናት ቃላቸውን መስጠት ይቀጥላሉ ተብሎ ይጠበቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ